የመላ ኢትዮጵያ አንድነት ድርጅት መኢአድ የማዕከላዊ ምክር ቤት አባልና የሰሜን ጎንደር ሰብሳቢ ከየካሴ ሰባት ቀን ጀምሮ በእስር ላይ እንደሚገኙ ፓርቲው አስታወቀ። አባሎቻችን እየታሰሩ ባሉበት ሁኔታ ሊካሄድ በታቀደው ድርድር ላይ አሉታዊ ተጽዕኖ ሊያሳድር ይችላል ብለዋል የፓርቲው ዋና ጸሐፊ አቶ አዳነ ጥላሁን። እስክንድር ፍሬው አጠር ያለ ዘገባ ልኳል። የመላው ኢትዮጵያ አንድነት ድርጅት መኢአድ ዛሬ እንዳስታወቀው የማዕከላዊ ምክር ቤት አባልና የሰሜን ጎንደር ዞን ሰብሳቢ የሆኑት ሻምብል ንጉሴ ደርሶ ላለፉት ሁለት ሳምንታት በእስር ላይ ናቸው። የፓርቲ ዋና ጸሐፊ አቶ አዳነ ጥላሁን ለአሜሪካ ድምፅ እንዳስረዱት ከፍተኛ አመራሩ የታሰሩት ጭልጋ ወረዳ ወደምትገኝ ጉባኤ የተባለች ቀበሌ ልጆቻቸውን ለመጠየቅ እንደሄዱ ነው። ወደ ጎንደር ከተማ መወሰዳቸውን ከመስማት ውጭ የት እንደታሰሩም አናውቅም ብለዋል አቶ አዳነ። በቅርብ ጊዜ የታሰሩት ሌሎች የፓርቲው አመራሮችም እስካሁን እንዳልተፈቱ አስታውሰዋል። ቢቸና ላይ የወረዳ የመያደ ሰብሳቢያችን አቶ ባየ ደሱና አቶ ሲመሸ የተባሉ እንደታሰሩ ናቸው። ኢልማና ደንሳ ላይ አቶ ስሜ ነገሰሰ ከጥር 16 ጀምሮ እንደታሰሩ ናቸው። አሁን እንደገና አቶ ዘመነ ጌጡ የአዲስ አበባ የጉለሌ ክፍለ ከተማ ዋና ጸሐፊ የነበሩ አሁን በጥር ወር ታስረዋል። የተቃዋሚ ፓርቲ አመራሮችና አባላት መታሰር ከገዢው ፓርቲ ጋር ሊካሄድ በታቀደው ድርድር ላይ አሉታዊ ተጽዕኖ ሊያሳድር እንደሚችል አቶ አዳነ ተናግረዋል። ይህ ድርጊት ካልተገታና አያደግም አነሰ ማደግም ቢያንስ የጀመር ነው እንኳ አላማ ቢሳካ ማይሰካም ውጤት እስከሚገኝ ድረስ ማዋከቡ ማሰሩና ማንገላታቱ እስካልቆመ ድረስ በዚህ በጀመር ነውንትን እንትን ላይ ትንሽ አሉታ የሆነ ጥላ እንዳያጠላበት ስጋቱ አለን። ከገዢው ፓርቲ ጋር በተደረገ የቅድመ ድርድር ስብሰባ የፓርቲው አመራሮችና አባላት መታሰር ጉዳይ መነሳቱን አቶ አዳነ አስረድተዋል። እናጣራለን የሚል ምላሽ ከመንግስት ተወካዮች ተሰጥቷል። እስካሁን ግን የተገኘ ውጤት የለም ነው ያሉት። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ